ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አድራጋው ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ። ዛሬ የዓለም የስደተኞች ቀን ነው። ሰብ ሳሃራን አፍሪካን ማይግራንትስ ነምበር አባውት 25 ሚሊዮን ፒፕል አራውንድ ዘ ወርልድ ዛት ሚንስ ዜይ ሊቭ ኢን ኤ ካንትሪ ኢን ዊች ዜይ ወር ናት ቦርን። በዓለም ውስጥ 25 ሚሊዮን ስደተኞች ከሳሐራ በስተግርጌ ከሚገኙ የአፍሪካ ሀገሮች የመጡ ናቸው። አብዛኛዎቹ ወጣቶች የሆኑ ኢትዮጵያውያን እና ኤርትራውያን ስደተኞች እና ፍልሰተኞችም በያሉበት የሚገጥሟቸውን ፈተናዎች ዛሬ በጋቢና እናስደምጣለን። ጦርነት በጣም ከባድ ነው። አሁኑ መነዩ እየለቀስኩ ራሴን እያመመኝ እየተኛ ነው። ባለቤቴም ኢትዮጵያ አንድ ልጅም አለ። እንደ ማንኛው ኢትዮጵያዊ እየኖርኩ ነው ያለው የኢትዮጵያ ሕዝብ ዘ አጠራ ፍቅር ምንም ነገር ተሰንቶኛል። ያቅሜት ዘጠኛ ስሜት። በዚህ ባሳለፍነው ሳምንት ደግሞ ግጭት በተፈጠረባቸው እና በሰውና በንብረት ላይ ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ከኃላፊነታቸው ወስነው ራሳቸው ስልጣናቸውን በፈቃዳቸው እንዲለቁ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። በአካባቢው ላይ አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ኃላፊነት ወስደው ከስልጣናቸው እንዲለቁ ነው ጠቅላይ ሚኒስትሩ ጥያቄ ያቀረቡት። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ የሰጡትን ማብራሪያ ነው የሰማችሁት። በሌላ ዜና መስሪያ ቤታቸው ከፖለቲካ ወገንተኝነት ነጻ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናግረዋል። እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድ ማስተሻገሩ ዜና እናስቀድም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልኡካን ወደ ኢትዮጵያ እንደሚልኩ አስታወቁ። ፕሬዝዳንት ኢሳያስ ይህን ያስታወቁት ዛሬ ረቡዕ አስመራ ውስጥ በተካሄደው ዓመታዊ የሰማዕታት መታሰቢያ ቀን በዓል ላይ ባሰሙት ንግግር ነው። ወደ ኢትዮጵያ የሚልኳቸው ልኡካን በሁለቱ ሀገሮች መካከል በቀጣይነት ስለሚወሰዱ እርምጃዎች እቅድ ይነድፋሉ ሲሉ ፕሬዝዳንት ኢሳያስ አክለዋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ቃል አቀባይ አቶ ፍጹም አረጋ በትዊተር ባወጡት መግለጫ ጠቅላይ ሚኒስትር አብይ የኤርትራን መልእክተኞች ለመቀበል ዝግጁ መሆናቸውን ገልጸዋል። የኢትዮጵያ መንግስት የኤርትራን ልኡካን ቡድን ተቀብሎ ለማስተናገድ ዝግጁ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ማምሻውን ለአሜሪካ ድምጽ የተናገሩት አለ ወደ ኋላ ላይ ይዘንላችሁ እንቀርባለን። የደቡብ ሱዳን ፕሬዝዳንት ሳልቫ ኪርና የአማጽያኑ መሪ ሪያክ ማቻር የፈረሰውን የሰላም ስምምነት ያንሰራራል ተብሎ ተስፋ የተጣለበትን ስብሰባ ለማካሄድ አዲስ አበባ ገብተዋል። ኪርና ማቻር እንደ አውሮፓውያን አቆጣጠር ከሐምሌ 2016 ወዲህ በግንባር ሲገናኙ የመጀመሪያ ጊዜ ነው የሚሆነው። የዩናይትድ ስቴትስ ለሚጠራበት ስም ብቁ ያልሆነ ካለችው ከተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት አባልነት በይፋ ወጥቻለሁ ስትል አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖም ቴ እና በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሌ ትላንት ሰኞ በውጭ ጉዳይ ሚኒስትር ለጋዜጠኞች በሰጡት ቃል አምባሳደር ኒኪ ሄሊ የሰብአዊ መብት ምክር ቤቱ ለረዥም ጊዜ የሰብአዊ መብት ረጋጮችን የሚጠብቅና የአድላዊ ፖለቲካ የተጠራቀመበት ሆኖ ቆይተዋል ብለዋል። ምክር ቤቱ በእስራኤል ላይ ስር የሰደደ አድላዊነት ይዞ ቆይቷል ሲሉም አምባሳደር ሄሊ ወንጅለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ደቡባዊ ድንበር በህገወጥ መንገድ የሚገቡ ፍልሰተኞች ቤተሰቦቻቸው በሚለያየው ፖሊሲያቸው በተያያዘና መገናኛ ብዙኃንና ዲሞክራቶች ላይ ነቀፋ ማውረዳቸውን ቀጥለዋል። ዋና ዋናዎቹ የዜና ማሰራጫዎች ስለ ህገወጥ ኢሚግሬሽን ሲዘግቡ ስለ ሀገራችን ጸጥታ ምንም አይናገሩም ሲሉም ወንጅለዋል። የዩናይትድ ስቴትስ የኢሚግሬሽን ህጎች በዓለም ዙሪያ ከማናቸውም ደካማና የማይረባ ነው ያሉት ፕሬዚዳንቱ ዲሞክራቶችም ቢሆኑ ያለመቀየር ምንም ጥረት እያደረጉ አይደለም ይሆናሉም ሲሉ ከስሰዋል። ለዛሬ ያንዝልላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። በዛሬው ዕለት የዓለም የስደተኞች ቀን እየተከበረ ነው። ከዚህ በፊት ታይቶ በማይታወቅ መልኩ በዓለም ዙሪያ 68.5 ሚሊዮን ሰዎች ከቤት ንብረታቸው ለመፈናቀል ተገድደዋል። ከዚህ ከፍተኛ ቁጥር አፍሪካውያን ወደ ግማሽ የሚሆነውን ቁጥር ይይዛሉ። በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ወደ መካከለኛው ምስራቅ፣ አውሮፓ የተሰደዱ ሲሆን የሚበዙት አፍሪካውያን ስደተኞች ወደ ጎረቤት ሀገር እየተፈናቀሉ ናቸው። በዓለም ዙሪያ ከዚህ በፊት በታሪክ ታይቶ የማይታወቅ 68 ነጥብ 5 የስደተኞችና ፍልሰተኞች መፈናቀልን አስመልክቶ የመንግስታቱ ድርጅት ሁኔታዎችን ለማሻሻልና ሰዎችን ለመታደግ የሚያስችል የሕዝብ ፊርማ እያሰባሰቡ ይገኛሉ። ሃሽታጉ ዊት ሬፊጂስ ፔቲሽን ዘመቻ በመባል ነው የሚታወቀው። ክሪስቶፈር ቧ የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ቃል አቀባይ ናቸው። There's a person forcibly displaced now every two seconds. በአሁኑ ወቅት በየሁለት ሰከንዱ አንድ ሰው ይሰደዳል። በርካታ ሰዎች ሁኔታዎች አስገድደዋቸው ምርጫ ጥተውና በሕይወት ለመቆየት ሲሉ መሰደድ ግድ ሆኖባቸው ነው ቀያቸውን ጥለው የሚተሙት። ፊሊፕ ኮነር በፒው የጥናት ተቋም የስደተኞችን እንቅስቃሴ አጥኚ ናቸው። በዓለም በእጅጉ እያደገ ያለው የስደተኞች ቁጥር ምንጩ በግጭትና መብት ማጣት የሚጠቀሱ የአፍሪካ ሀገሮች ናቸው። በዚህም መሰረት ኮንጎ፣ ኢትዮጵያ፣ ኤርትራ፣ ናይጄሪያ እና ደቡብ ሱዳን ይጠቀሳሉ። ሳብሳሃራን አፍሪካን ማይግራንት በዓለም ውስጥ ሃያ አምስት ሚሊዮን ስደተኞች ከሳሐራ በስተግርጌ ከሚገኙ የአፍሪካ ሀገሮች የመጡ ናቸው። ከተወለዱበት ሀገር ውጪ የሚኖሩ ሰዎችን ማለታችን ነው። ከእነዚህ ሰዎች መካከል የሚበዙት ተሰደው የሚኖሩት በጎረቤት የአፍሪካ ሀገሮች ነው። ብዙዎቹ ወደ ጎረቤት ሀገር የሚፈናቀሉ ሲሆን፣ የተቀሩት ደግሞ አንድ ወይ ሁለት አገር ድንበሮችን ቢያቋርጡ ነው። በጣም አነስተኛ ቁጥር ያላቸው ደግሞ ወደ አውሮፓ ሀገሮች፣ የአውሮፓ ህብረት፣ ኖርዌይ፣ ስዊትዘርላንድ እና ወደ ዩናይትድ ስቴትስም በስደት ይመጣሉ፣ ይኖራሉ። በአውሮፓና በዩናይትድ ስቴትስ የሚኖሩ ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ መሄዱን አስተውለናል። የተባበሩት መንግስታት ድርጅት በሚያዝያ ወር ባወጣው አሀዝ በኢትዮጵያ ከደቡብ ሱዳን ወደ ግማሽ ሚሊየን የሚጠጉ ሩብ ሚሊየን ሶማሊያውያን፣ 168 ሺህ ኤርትራውያን፣ ሱዳናውያንና የመኔዎች በስደት እንደሚኖሩ አስታውቋል። ከኤርትራ ተሰዶ በኢትዮጵያ የሚኖረው አሸናፊ ተክላይ የስደት ኑሮውን እንዲህ ይገልጻል። አስመራ ዩኒቨርስቲም የመጀመሪያ ዲግሪ ደርሳለሁ። ሁለተኛ ዲግሪ እዛ አዲስ አበባ ዩኒቨርስቲ ነው እድል ያገኘው በጥሩ ውጤት ጨርሻለሁ ማለት ይችላለሁ። ስደተኛ ወይሞ ተሰንቶኛል አያውቅም። ኦልሞስ ኢትዮጵያ ውስጥ እስፔሻሊ ማለት ሱዳንም አንድ አመት ቆይቻለሁ። ቶታሊ ዲፈረንት ነው እንት ነው ኢትዮጵያ ውስጥ ከሆነ ስደተኛ መሆን የሚያውቀውም ከመንግስት ጋር የሚያገናኙ ነገሮች ሁለት መሆነ፣ ባለቤቴም ኢትዮጵያዊ ናች፣ አንድ ልጅም አለ። እንደ ማንኛው ኢትዮጵያዊ የኖርኩ ነው ያለው። የኢትዮጵያ ህዝብ ዘው አጠቃላይ ፍቅር ምንም ምንም ነገር ተሰንቶኛል አያውቅም የስደተኛ ስሜት በዩናይትድ ስቴትስ የስደተኞችና ፍልሰተኛ ኮሚሽን የሚባል ድርጅት ወክለው ሁኔታውን የሚያስረዱት አቶ እስክንድር ነጋሽ ስደተኞች ለዘመናት የቆዩባቸውን የመጠለያ ጣቢያዎችና የመንግስታቱን ምላሽ ይገልጻሉ። መንግስታት ስደተኞችን ይፈራሉ። ወደ ምስራቅ ሱዳን ለምሳሌ ብታቀኑ ኤርትራውያን ስደተኞች ከ1968 ዓመተ ምህረት ጀምሮ በስደት ይኖራሉ። በኬንያ ደግሞ ሶማሊያውያን ስደተኞች በዓለም ትልቅ ከሚባሉት የስደተኞች መጠለያ ጣቢያዎች አንዱ በሆነው በዳዳብ ከ1991 ዓመተ ምህረት ጀምሮ በመኖር ይገኛሉ። ዓመተ ምሕረቶቹ እንደ አውሮፓውያኑ ዘመን የተቆጠሩ ናቸው። አሁን ደግሞ ወደ ኢትዮጵያውያን ስደትና ፍልሰት እናምራ። ወደ መካከለኛው ምስራቅ የተሻለ ኑሮና ስራ እንዲሁም ጥቃትን የሚሰደዱ ኢትዮጵያውያን በበርካታ መቶ ሺዎች ይቆጠራሉ። ኢትዮጵያውያን በቀጥታ በመጓዝና ህይወታቸውን ለአደጋ ጥለው የኤደን ባህረ ሰላጤን በየመን በኩል ያቋርጣሉ ባሳለፍነው ሳምንት የየመኗ ሁዴዳ የወደብ ከተማ በጦርነት ስትታመስ የዓለም አቀፍ የረድኤት ሰራተኞች ስፍራውን ጥለው በወጡባት የወደብ ከተማ በርካታ ኢትዮጵያውያን ለችግር ተጋልጠዋል ለስምንት ወራት የቆየችው ወጣት ኢትዮጵያዊት ደስታ ሁኔታውን እንዴት አስረዳለች ረብሻ ረብሻ ረብሻ አሁን የት ነው ያለሽው እኔ ውዴዳ ሁዴዳን ያለሽው። አይዋ፣ ጦርነት በጣም ከባድ ነው። አሁንም አሁኑ መነዩ እየለቀስኩ ራሲን እያመመኝ እየተኛ ነው። ደባዳቦ ግርግዳ በጣም ተሰባባይ ቤት ሁሉም በቃ። ስለዚህ አሁን እንዴት ነው የምትወጡት ታዲያ ከዛ ጦርነት ውስጥ? ጠቀመጣለሁ ይወጣለ። ከባለ ሞላ ሲሳይ በሳውዲ አረቢያ የሚኖሩ ኢትዮጵያዊ ነው። የሳኡዲ መንግስት ባለፈው አንድ ዓመት ጊዜ ውስጥ ከዛም በፊት ባሉት ኢትዮጵያውያን ስደተኞችን በተለይ ህጋዊ የመኖሪያና የስራ ፈቃድ የሌላቸውን አስገድደው ወደ ሀገር ሲመልሱ ታይቷል። አንዱ ላንዱ ሲተና ሁላንዱ ሲጠም ሆነ በቃ ምን ምክሮት ማታገኝ ደስተኛም አይደለሽ። እርሰው ሀገር የታወቀ ነው። ሰው ወንድምሽ የሲገሉት እህትሽ ሲገሉት እያየሽ ነው በመንገድ እንድትመጡ ራሱ ያ ነገር ያጠባሳካሊናሻ አይጠፋም፣ ይከብዳል። አንዳንዶች ስኬታማ በሆኑ ቁጥር በቃ የእነዛም በመመልከት አብዛኛው ሰው ከሁሉም እየተጎዳ ነው ያለው እና ሳኡዲ በጣም ከበድ በ አሁን ደግሞ መንገዱ በጣም ተበላሽ ተበላሽቷል በዛ ላይ ምንም አይነት ስራ የለመው ትንሽ ከበድ ይላል የ የኢትዮጵያውያን በቤሩት ሊባኖስ ይኖራሉ የሚበዙት በቤት ውስጥ አገልግሎት የስራ መብቶቻቸው ሳይከበሩ ለጥቃት ተጋልጠው ነው ሰላም ተስፋዬ ወጣት ፈላሽ ሰራተኛ ናት ከቀን እስከ ቀን ያው አደጋው እየጨመረ እንጂ ምንም አይነት ለውጥ እየተካሄደ አይደለም። እኛም በቅርብ ሆነን እያየነው ነው። እኛም የአቅማችንን እየሰራ ነው። ከቀን እስከ ቀን የምናያቸው ችግርና መከራ፣ ሞት፣ ስቃይ፣ ተደፍሮ ተደብድቦ መንገድ ላይ መጣልን ብቻ ነው። ከዚህ ውጭ እንግዲህ ምንም ልል የምለው ነገር የለም። ወደ አውሮፓ የሚሰደዱ ኢትዮጵያውያንና ሌሎችም የአፍሪካ አገር ዜጎችን ኤርትራን ጨምሮ በእጅጉ የበዙ ናቸው። በሊቢያ በባርነት ከመሸጥ አንስቶ በሕገ ወጥ አዘዋሪዎች ጥቃት ሲደርስባቸውና በበረሃ ሲንከራተቱ ሕይወታቸውን ሲያጡ ቆይተዋል። አባ ሙሴ ዘራይ በጣሊያን መሰረቱን ያደረገው ኢትዮጵያውያንና ኤርትራውያን ስደተኞችን የሚረዳ አጀንሲያ ሀበሻ የተባለውን ድርጅት ይመራሉ። በዚህ ሰዓት ከ ስልሳ ስምንት ሚሊዮን በላይ ሬፊጅስ አሉ። በዓለም የሰው መብት መጠበቅ እየቀነሰ ቤታችን እንዝጋ፣ ድምራችን እንዝጋ። አሁንም የምናየው ያለው በአውሮፓም በዛ፣ በአሜሪካም እዚህ አውሮፓም በባህር ተሻግረው ለሚመጡ ድንበራችን ባህር ወደባችን ዝግ ነው እየተባለ ወደ ወደ ኋላ የመመለስ ሁኔታ ነው የሚመራ ያለው። ይሄ በጣም አስጊ ሁኔታ ነው። አሁንም ስደተኞች እየገቡ ነው ያሉት አው የገቡ ነው ብዛቱ እንኳን ቀንሰዋል። እንደ ድሮ አይደለም። በስምንት ቀን ውስጥ ከሁለት ሺ ሶስት መቶ በላይ ገብተዋል። ኢትዮጵያውያንና ኤርትራውያን ናቸው ወይስ የሌሎች ሀገር ዜጎች አሉ? አሉ ከኤርትራውያን፣ ኢትዮጵያም አሉ። ግን በብዛት ከሌላ አፍሪካን ሀገሮች ናቸው። በተለይ ዌስት አፍሪካ። የተቀረው ሱዳናውያን አሉ፣ በተለይ ደቡብ ሱዳን። ከዛ ቀጥሎ የኤርትራና ኢትዮጵያ አሉ፣ ሶማልም አሉ። ብዛታቸው ግን በብዛት ከዌስት አፍሪካ ነው። በዓለም ዙሪያ ስደትና ፍልሰትን የሚያስከትሉት አብይ ምክንያቶች የወጣቶች ስራ አጥነት፣ ግጭቶች፣ አፈናና ጥቃት እንዲሁም የተፈጥሮ አደጋዎች እንደሆኑ ጥናቶች ያስረዳሉ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልኡካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ዝርዝሩ ዘገባው ከአስመራ ደርሶናል። ዛሬ በአስመራ በተደረገው የኤርትራ የሰማዕታት የዝክር ስነ ስርዓት ፕሬዚዳንት ኢሳያስ አፈወርቂ ባሰሙት ንግግር የ2018 ዓመት ካለፉት አመታት በተለየ ሽግግር የሚታይበት አመት እንደሆነ ከጠቀሱ በኋላ የኤርትራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከግማሽ ዘመን በላይ ለውጭው ዓለም አጀንዳዎች እንዲያገለገሉ በተመረጡ ፖሊሲዎች የሁለት የትውልድ እድሎችን እንደከሰረ አስረድተዋል። ፕሬዚደንቱ በመቀጠል በጠቅላላ በዚህ ቀጠና፣ በተለይ ደግሞ በኢትዮጵያ በቅርብ ጊዜ እየታዩ ያሉ ለውጦች ልዩ አተኩሮን የሚጠይቁ እድገቶች ወይም መስፋፋቶች እንደሆኑ በመጥቀስ የሀያ ሰባት አመታት የጊዜ መርዘምና ኪሳራ እጅግ ከባድ በመሆኑ ጉዳቱ ለኢትዮጵያ ህዝብ ከሚቋቋመው በላይ እየሆነ በመምጣቱ ውጤቱ በአሁን ሰዓት ኢትዮጵያን ወደ ሽግግር መድረክ እየወሰዳት እንደሆነ ተናግረዋል። እታሀሲያ ነዚህ ኢትዮጵያ ቢኖ እዚህ የሀያ ሰባት አመታት ጊዜ መርዘምና ኪሳራ እጅግ ከባድ ነው። ጉዳቱ ደግሞ ለኢትዮጵያ ህዝብ ከሚቋቋመው በላይ በመሄዱ ህዝቡ ቁጣው ገንፍሎበት ይበቃል በማለቱ የወያኔ ቧልት አብቅቶ ጨዋታው አልቋል ተብሎ ኢትዮጵያ በሽግግር መድረክ ላይ ትገኛለች። ኢትዮጵያ አብ እዋን ምስትግጋር ወይ መድረክ ምስትግጋር የኤርትራና የኢትዮጵያ ህዝቦች የመስማመት ፍላጎት አዲስ ነገር ወይ ፍላጎት አይደለም ያሉት ፕሬዚደንት ኢሳያስ በቅርብ ጊዜ እየታየ ያለው አዎንታዊ ምልክት የህዝብ ምርጫ እንደሆነ በመግለጽ ለሁለቱም ህዝቦችና ሀገሮች መሞላላትን ለመፍጠር ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆኑ የኤርትራ መንግስት ወደ አዲስ አበባ የልኡካን ቡድን እንደሚልክ አስታውቀዋል። ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆንና በንቁነት ዝምድና የምንፈጥርበት ስለሆነ ከህዝባዊ ግንኙነትና የዜና ቅብብሎች ውጪ ያለውን ሁኔታ በቀጥታና በጥልቀት እንድናያቸውና የመጪውን የስራ ዕቅድ እንዲነደፍ አንድ የልኡክ ቡድን ወደ አዲስ አበባ እንልካለን። ቀጣሉ ውትንሳ ምንቲ ስነድፍን ልኡክ ናብ አዲስ አበባ ነበግሳለን። ፕሬዚደንት ኢሳያስ የኤርትራ መንግስት ከአሜሪካ መንግስት ጋር ስላለው ግንኙነት አስመልክተው ሲናገሩ ይህ አሁን አንድ ዓመት ከስድስት ወር ያስቆጠረው የትራምፕ አስተዳደር በሶስት ተከታታይ የአሜሪካ አስተዳደሮች የታየው የፋይናንስ ኪሳራ የለውጥ ውጤት እንደሆነና ኪሳራው ያሳየውን ፖሊሲ ለመለወጥ እያሳዩ ባሉት ፍላጎት ከዘለፋ ባለፈውም ተቃውሞ እየገጠማቸው እንደሆነ ከገለጡ በኋላ የኤርትራ መንግስት በቀየሰው የዝምድና ፖሊሲ ከአሜሪካ ከአሜሪካ መንግስት ጋር በጋራ እየሰሩ እንደሆነ አስረድተዋል። ባለፈው ወር ግንቦት 28 ሁለት ሺህ አስር በስልጣን ላይ ባለው የኢትዮጵያ የገዥ ፓርቲ የስራ አስፈጻሚ ኮሚቴ የኢትዮጵያ መንግስት የአልጀርሱን ስምምነትና የድንበር ኮሚሽኑ የሰጠውን ብይን ያለ አንዳች ቅድመ ሁኔታ እንደሚቀበለውና ለተግባራዊነቱ እየሰራ እንደሆነ መግለጡ የሚታወቅ ሲሆን ዛሬ ፕሬዚደንት ኢሳያስ አንድ የልኡካን ቡድን ወደ አዲስ አበባ እንደሚልኩ ማሳወቃቸው የኤርትራ መንግስት የሰጠው የመጀመሪያ አዎንታው ምላሽ ሲሆን ሁለቱ አገሮች በጠረጴዛ ዙሪያ ተቀምጠው ችግሮቻቸውን እንዲፈቱ የሚያስችል ጥሩ ጅማሬና ተስፋ ሰጭ ተግባራዊነት የተላበሰ እርምጃ እንደሚሆን ይጠበቃል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ። በዚህ ጉዳይ ላይ እስኪ አስተያየቶቻቸውን ፌስቡክ ቪኦኤ አማርኛ ላይ አድርሱን፣ ለአየር እናበቃለን። ከዚያም በተጨማሪ በድረገጻችን ተጨማሪ ዘገባዎችን ከኢትዮጵያ መንግስትም ከኤርትራ መንግስትም ይዘን እንቀርባለን። ስለምትከታተሉ እናመሰግናለን። ባሳለፍነው ሳምንት ታዲያ ግጭት በተፈጠረባቸውና በሰውና ንብረት ላይ ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጽዮን ግርማ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግራ ተከታዩን ዘገባ ልካለች። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ማምሻውን ለአሜሪካ ድምፅ እንደተናገሩት ጠቅላይ ሚኒስትር አብይ አህመድ ዛሬ በወላይታ ሶዶ ከተለያዩ የህብረተሰብ ክፍሎች ጋር ባደረጉት ውይይት በሶስቱ ከተሞች የዞኑም ሆኖ የወረዳው ኃላፊዎች ለደረሰው ጉዳት ኃላፊነት ወስደው ከስልጣናቸው እንዲለቁ ጠይቀዋል ብለዋል። ግጭቶቹ የተከሰቱባቸው አካባቢዎች በዋናነት ሲዳማ አዋሳ አካባቢ እንዲሁም ወልጊጤ ባጌና ቀቤና አካባቢ ግጭቱን በማባባ ስም ስምም እንዲሁም ኃላፊነት ወስደው ባለመስተካከል በአካባቢው ላይ አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ኃላፊነት ወስደው ከስልጣናቸው እንዲለቁ ነው ጠቅላይ ሚኒስትሩ ጥያቄ ያቀረቡት። እንዲሁም የፈሉ መንግስት ስርአቱን ተከትሎ ገምግሞ በፈቃዳቸው ይህንን እርምጃ በማይወስዱት ላይ ተገቢን እርምጃ እንዲወስዱን ጭምር ነውና ህብረተሰቡን ወይም በቅርብ እንዲከታተል በተለይ ደግሞ ጉዳት የደረሰባቸውን ማቋቋም ጉዳት የደረሰብኝ የሚባለው የመስረት ክፍክል እንዲክስ እና ወደ ቀድሞ ኑሯቸው እንዲመለስ ነው። ይሁነው በዩኒስኮ የተመዘገበውና የሲዳማ ማህበረሰብ የፊቼ ጨምበላላ ዘመን መለወጫ በዓል ዋዜማ በሐዋሳ ከተማ ባለፈው ማክሰኞ ሲከበር ና ሰኞ እለት ደግሞ በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተነሳ ጸም መነሻነት በተፈጠረ ግጭት ከፍተኛ ጉዳት መድረሱ ይታወሳል። በዚህም በሐዋሳ በወላይታ ሶዶ ና በወልቂጤ የአስራ አምስት ሰዎች ህይወት ማለፉ ወደ መቶ የሚጠጉ ሰዎች መቁሰላቸው ንብረት መውደሙ ና ነዋሪዎች መፈናቀላቸው የሚታወስ ሲሆን ግጭቱን ተከትሎ የአሜሪካ ድምጽ በወቅቱ ያነጋገራቸው ነዋሪዎች ግጭቶቹ በከተማዎቹ በሚነገርና በሚሰራጨው የተጋነኑ የቁጥር መረጃዎች ተባብሰው እንደነበር በእነዚህ መረጃዎችም የኔ ብሔር እዛ እየተጠቃ እኔ ለምን ዝም ላለው በሚል ተነሳሽነት ለከፍተኛ ጸብና ጥፋት እንዲጋበዙ ማድረጉን ነዋሪዎቹን ጠቅሰን መዘገባችን ይታወሳል። ጉዳቶቹ በደረሱበት አካባቢዎች ሁኔታውን የሚያበርድ የጸጥታ ኃይል እንዳልነበር የዓይን እማኝ ነኝ ያሉ ነዋሪዎችን ጠቅሰን መዘገባችንም አይዘነጋም። ወደ ደቡብ ተጉዘው ባደረጉት በዚህ ውይይት ላይም ምንም ፖለቲካ ብትነግዱ ሲደመር ትርፉ ዜሮ የሚሆንበት ጊዜ ሩቅ ስለማይሆን ፖለቲካ እየነገዳችሁ ሺህ ዓመት እንደማይኖር አውቃችሁ እንድትሰበሰቡ ነው መክራችሁ ሲሉ ምክረ ሃሳባቸውን ለግሰዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው መስሪያ ቤታቸው ከፖለቲካ ወገንተኝነት ነፃ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናገሩ። እስካሁን ከታየው አሰራር አንጻር ያልተለመደ የሚባለው የደህንነት ኃላፊ በቴሌቪዥን የመቅረብ ሁኔታ በብሔራዊ መረጃና ደህንነት አገልግሎት አዲስ ዳይሬክተር ጀነራል አደም አህመድ የተቀየረ ይመስላል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የኢትዮጵያ የደህንነት ኃላፊ የመጀመሪያ አስተያየታቸውን ለሀገር ውስጥ የመገናኛ ብዙሀን የሰጡት እሳቸውን ጨምሮ አዳዲስ የተቋሙ ኃላፊዎች ከነባሮቹ ጋር በተዋወቁበት ስነ ስርዓት ላይ ነው። በሙሉ ስሙ የብሔራዊ መረጃና ደህንነት አገልግሎት የሚባለው የዚህ ተቋም አዲሱ ዋና ዳይሬክተር ጄኔራል አደም መሐመድ የተቋሙ ሰራተኞች ከፖለቲካ ወገንተኝነት ነጻ ሆነው እንዲሰሩ እንደሚደረግ ነው የተናገሩት። እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት አስተሳሰብ ነጻ እንደ ማንኛውም ኢትዮጵያዊ የግሉ አስተሳሰብ ሊኖረው ይችላል። በምንም ተአምር ቢሆን የፖለቲካ አባል ፓርቲ ሆነ ግን ሁለት ስራ ልትሰራ ትችልም። ሰው የአስተሳሰብ ለውጥም ሽፍት ማምጣት የሚያስፈልገናል። ማለት የሙያ ብቃቱም ከፍተኛ ደረጃ ስራ የሚጠይቀውን መላመስ ያስፈልጋል። ሁሉንም እኩል ለማገልገል የኢንቴግሪቲ ጉዳይ ያስፈልጋል። ህዝባዊ የሆኑ አስተሳሰቦች፣ አመለካከቶች እነዚህ ነገሮች ሁሉ በስፋት የምንዋሪባቸው እየተሰሩ የሚመጡ ጥንካሬዎቹን አቅበን ጉሎቶቹን ደግሞ ፈጥረን ሕዝቡ በሚጠብቀው ደረጃ ሕዝባችን በሚጠብቀን ደረጃ ይሄ ተቋም መሆን በሚገባው ደረጃ ወደ ስራ ውስጥ ቶሎ ፈጥነን ለመግባትም ነው እየሰራን ያለ ነው። ትናንት የተዘጋጀው የትውውቅ መድረክ አንዱ ዓላማም የአሰራር ግልጽነትን መፍጠር መሆኑን ዋና ዳይሬክተሩ አብራርተዋል። ተቋማችን ህገ መንግስቱና ህገ መንግስታዊ ስርዓቱን ከማገልገልና ከመጠበቅ አኳያ የተጣለበትን ተልኮ ሊወጣ ብቃት ያለው ተቋም ሆኖ እንዲቀጥል ይፈልጋል። ከዚህ አንጻር ደግሞ ሪፎርም እንዲደረግ ክሊር የሆነ አቅጣጫ ተሰጥቶ ወደ ስራ የገባንበት ሁኔታ ስላለ፣ ስለዚህ በብቃት ስራውን ለመወጣትም ከዚህ ጋር ተያይዞ የተቀመጡ ዳይሬክሽኖችን በስፋት ከአባላት ቸግ ጋር ለመወያየት ነው እዚህ የተገኘ ነው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ለፓርላማ አባላት በሰጡት ማብራሪያ የመንግስት አሰራሮች ሁሉ ለህዝብ ግልጽ መሆን እንዳለባቸው መናገራቸው ይታወሳል። የአገሪቱ የደህንነትም ሆነ የመከላከያ ተቋማት እስካሁን ከፖለቲካ ነጻ እንዳልነበሩም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቁመው ነበር። ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠር ነው ያደራጀ ነው እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥናል ማለት ነው በዚያ አንጋ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ ጨለማ ቤት አስቀምጡ ይላል እንዴ አይልም መግረፍ ጨለማ ቤት ማስቀመጥ አካል ማጉደል የኛ የአሸባሪነት ተግባር ነው ይህ ህገ መንግስታዊ በሆነ መንገድ የተፈጠረ ተቋም ደግሞ ችግር ሊፈጥር ይችላል ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። በቅርቡ በሰጡት ውሳኔ አዳዲስ የደህንነትና የመከላከያ ኃላፊዎችን መሾማቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። በመግቢያችን ያቀረብላችሁ ዘገባ በተለይ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ ማስታወቃቸው ይታወሳል። ፕሬዚዳንት ኢሳያስ ይህንን ያስታወቁት ዛሬ ረቡ አስመራ ውስጥ በተካሄደ ዓመታዊ የሰማዕታት መታሰቢያ ቀን በዓል ላይ ባሰሙት ንግግር ነው። ማምሻውን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለዚህ ምላሽ ሰጥተዋል። ለኢትዮጵያ ህዝብ፣ ለኤርትራ ህዝብ ትልቅ ምስራች ነው። እንነጋገር፣ እንቀራረብ፣ እንመካከር፣ በፍቅር ችግራችን እንፍታ፣ በጋራ የበለጸገች ቀጠና ፈጥረን እንኑር የሚለውን ጥሬን በድጋሚ ለሁሉም ጉዳይ የሚመለከታቸው አካላት ማቅረብ እፈልጋለሁ። የኢትዮጵያና የኤርትራ ህዝቦች መጻኢ ጊዜ ፍቅር፣ ሰላም፣ በጋራ መስራትና በጋራ ማደግ እንደሆነም የሚሰማኝን ላካፍላችሁ እፈልጋለሁ። ከዚሁ ጋር በተያያዘ የኢትዮጵያ መንግስት የኤርትራን ልኡካን ቡድን ተቀብሎ ለማስተናገድ ዝግጁ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ማምሻውን ለአሜሪካ ድምጽ ተናግረዋል። እንግዲህ እንደምታውቂው የኢትዮጵያ መንግስት ከኤርትራ ጋር ያለው ድንበር ችግር በሰላም ለመፍታት የአልጀርሱም ስምምነትና የድንበር ኮሚሽኑን ውሳኔ አለምንም ቅድመ ሁኔታ ተግባራዊ ለማድረግ ዝግጁነቱን መግለጹ ይታወሳል እና በኤርትራን በኩል ይህን ሀሳብ ጥሪ አቅርበን ነበር። ይህም ተከትሎ በዛሬው ዕለት የኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ለህዝባቸው አድርገውት በነበረው ንግግር ላይ የድንበር ችግሩን ለመፍታት ወደ አዲስ አበባ ልዑካን ቡድን ለመላክ ለመነጋገር ዝግጁነታቸውን ገልጸዋል። ይሄ በጎ እርምጃ ተደርጎ ሊወሰድ የሚችል ነው። በሀገራችን በኩል ከኤርትራ ጋር ለሚደረገው ንግግር ዝግጁ መሆኗን አረጋግጣለች። ክቡር ጠቅላይ ሚኒስትሩም ዛሬ ይህንኑ አዎንታዊ እርምጃ በበጎነት እንደሚያዩት እና ለዚህ ውሳኔ መደሰታቸውን ገልጧል። እንግዲህ በእኛ እምነት የሁለቱ ሀገሮች ግንኙነት ከድንበር በላይ ነው። ወደ አዲስ ምዕራፍ ለማሸጋገር ያለንን ቁርኝነት በድጋሚ እናረጋግጣለን ይሄ እንደ አዎንታዊ ጉዳይ ተደርጎ ሊወሰድ ይችላል የኤርትራ ልኡካን ቡድን በታላቅ አቅርቦት ተቀብለን ለማስተናገድ ዝግጅ እንደሆንን መግለጽ እንችላለን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም የተናገሩት ነው። ቢያንስ የሰባ ሺህ ሰዎች ህይወት ከጠፋበት የሁለቱ ሀገሮች ግጭት የድንበር ግጭት መካከል በጦርነት ወይም ሰላም በሌለበት ሁለቱ ሀገራት በውጥረት በድንበሮቻቸው አካባቢ ሰራዊት አሰማርተው ቆይተዋል። በዛሬ ንግግራቸው የሁለቱም ሀገሮች ህዝቦች የጋራ ትግል እና ጉዳት ታሪክ የሚጋሩ ናቸው ሲሉ ፕሬዚዳንት ኢሳያስ አፈወርቂ በመካከላቸው በባላንጣነት ለመቆየቱ ምክንያት ጠቅሰው የተሳሳቱ ዓለም አቀፍ ፖሊሲዎችና የኢትዮጵያን የፖለቲካና የጸጥታ ዘርፎች ለበርካታ ዓመታት ተቆጣጥሮ የኖረው የህወሀት ህዝባዊ ወያኔ ሀርነት ግንባር ጥቅስ መርዛማና ያመረቀዘ አድራጎት ውጤት ነው ብለዋል። የኤርትራው መሪ I got a like see my shoes I live እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። ው በፌስቡክ አቶ ቪያ ማሪክ ላይ አስተያየቶቻቸውን ላኩልን። በትዊተርም እንደዚሁ ሀሽታግ ጋቢና ቪዩን በመጠቀም አስተያየቶቻቸውን ላኩልን። ስናስተናግዳቸው ያመሸነውን የመስታወት አረጋውና ሄኖክ ሰማ ጊዜርነን ዝግጅታችን በቴክኒክ የመራልን ሞክቢል ያበሮ ነው ጉዟቸው የሰመረ ይሁን እያል እንሰናበታለን። በዚህ በዚህ ሙዚቃ ምሽት